የቀድሞ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በ2015 እንደ ጎርጎሮሳውያን ዘመን ቀመር ነበር በፈረንሳይ ዋና ከተማ ፓሪስ 195 ሀገራት የተስማሙበትን ውል በፊርማ ያጸደቁት። በስምምነቱ መሰረትም የዓለም ሙቀት መጨመር የተነሳ ወደ ባሰ ደረጃ ችግሩ እንዳይባባስ መላ ለማለት የታሰበ ነበር። ለመሬት ከባቢ አየር ግለት መጨመር አይነተኛ ምክንያት ደግሞ ከበለጸጉ ሀገራት ፋብሪካ የሚወጣው የጋዝ ልቀት ከፍተኛ ደረጃ መድ እየደረሱ ነው ይባላል። ይሁን እንጂ አዲሱ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ያለመቀበላቸውን እንዲህ ነበር የገለጹት። ዩናይትድ ስቴትስ ከፓሪሱ አየር ጸባይ ስምምነት ትወጣለች። ወደ ፓሪሲ አየር ጸባይ ውል ስምምነት ለመመለስ ወይንም ሌላ አዲስ ውል ለመፈራረም ውሉ የዩናይትድ ስቴትስ ምጣኔ ሰራተኞቿንና ታክስ ከፋይ ሕዝቦቿን ግንዛቤ ውስጥ ማስገባት አለበት። አሁን ከስምምነቱ ወጥተናል። ድርድር እናደርጋለን፣ በእኩል ተጠቃሚ መሆናችንን የምናረጋግጥበት እንዲሆን። ያ ከሆነ ታላቅ ነው። ያ ከሆነ ግሩም ነው። ፕሬዝዳንት ትራምፕ በጉዳዩ ላይ በውጭ ጉዳይ ሚኒስትራቸው ጋር ያለመግባባት እንዳለም የሀገሪቱ ጋዜጦች ዘግበዋል። ሴት ልጃቸው ኢቫንም አትደግፍም ይባላል። ውሳኔያቸውን ከዲሞክራቶችና ሌሎች ቅር ከተሰኙ አካላት ጋር እንደሚመክሩም ፕሬዝዳንቱ ተናግረዋል። በቀጠለው ንግግራቸውም እንዲህ ይላሉ። የፓሪሱ የአየር ጸባይ ስምምነት ውል የዩናይትድ ስቴትስን ጥቅም ያላገናዘበ ነው። የሌሎችን ሀገራት ጥቅም ያስጠበቀ ነው። እኔ የምወደውን የአሜሪካ ሰራተኛ ኃይል ባዶ የሚያስቀር ታክስ ከፋዮችን ውጤት አልባ የሚያደርግ ሲሆን የስራ ማጣትን፣ በዝቅተኛ ደሞዝ መስራት፣ ለፋብሪካ መዘጋትና ለምጣኔ ሀብት ውድቀት የሚዳርግ ነው። በዩናይትድ ስቴትስ አትላንታ፣ ጆርጂያ አካባቢ የሚኖሩ የፖለቲካ ሳይንስ መምህር አቶ ዮሐንስ ገዳሙ የፖለቲካ አንድምታውን እንዲህ ነበር ለዶቼ ቬለ የገለጹት። የፕሬዚዳንት ትራምፕ ከዚህ የፓሪስ ስምምነት አሜሪካን ይዞ ለመውጣት መወሰን አሳዛኝ ብለው የጠቀሱትን አብዛኛዎቹ ሀገራት የሀገራት የዓለም መሪዎች ማለት ይቻላል የጠቀሱትን ውሳኔ የአውሮፓ ህብረትና የቻይና መንግስት የተስማሙ ስምምነት አለ። ምንም እንኳን ፕሬዚዳንት ትራምፕ ይህንን ውሳኔ ቢወስንም ምናልባትም የአሜሪካን ውሳኔ ካውንተር ለማድረግ እኛ የተሻለ እናደርገዋለን ብለን ቃል ከገባ ነው የበለጠ ብዙ መስራት ይጠበቅብናል። ያም ደግሞ የአሜሪካ ከዚህ ስምምነት መውጣት በአጠቃላይ የሚኖረውን አሉታዊ ተጽዕኖ ለመቀነስ ይረዳናል ብለው ከማሰብ አንጻር ማለት ነው። ያ ትልቅ ተስፋ ነው እንግዲህ፣ ምክንያቱም የአሜሪካ መውጣት ምናልባትም በዜሮ ነጥብ ዜሮ ሶስት ፐርሰንት ሊሆን ይችላል። የአለምን የሙቀት መጠን የመጨመር እድሉ ማለት ነው። ያ አንደኛው ነው። ሁለተኛው ደግሞ ምንድን ነው? ከዚህ ስምምነት የአሜሪካ ወጥታ ሙሉ በሙሉ እራሷን እስከምታገል ድረስ የሆነ ቢሮክራሲያዊ መንገድ አለ። ያ ቢሮክራሲያዊ መንገድ በራሱ እስከ ሶስት ዓመት ጊዜ ድረስ ሊወስድ ይችላል የሚሉ አሉ። ያ ማለት እንግዲህ ፕሬዚዳንት ትራምፕ ለሁለተኛ ተርም ምርጫቸው በ2020 ላይ ስለሚወዳደሩ ምናልባት በዛ አጋጣሚ ከስልጣናቸው የሚወርዱ ከሆነ ሌላ ፕሬዚዳንት የሚመረጥ ከሆነ በተለይም ደግሞ ዴሞክራት ፓርቲ እጩ የሆነ ሰው የሚመረጥ ከሆነ ይሄ ነገር ተመልሶ ሊቀለበስ ይችላል የሚል ግምት አለ። የፓሪሱን የአየር ጸባይ ስምምነት ውል ኒካራጓና ሶሪያ ያልተቀበሉት ሲሆን አሁን ደግሞ ዩናይትድ ስቴትስ ሶስተኛ ሀገር ትሆናለች ተብሏል። ለዶይቸ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።